የኢትዮጵያን አየር ክልል በመጣሳቸው በቁጥጥር ስር ውለው የነበሩት ሀያ አውሮፕላኖችና አብራሪዎቻቸው በመንግሥት ውሳኔ ጉዟቸው እንዲቀጥሉ መደረጉን የሲቪል አቪዬሽን ባለሥልጣን አስታውቋል። አብራሪዎቹ ጋምቤላ የደረሱት ክልከላ በይፋ ከተነገራቸው በኋላ መሆኑን የባለሥልጣኑ ዳይሬክተር ጀኔራል ኮሎኔል ወሰኔለህ ሁነኛው ለአሜሪካ ድምፅ ገልጠዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም አብራሪዎቹ ጉዞአቸውን መቀጠላቸውን አረጋግጧል። የኢትዮጵያ ሲቪል አቪየሽን ባለሥልጣን ዲሬክተር ጀኔራል የሆኑትን ኮሎኔል ወሰንየለህ ሁነኛውን ያነጋግረው እስክንድር ፍሬው ነው። ተከታዩን ልኮልናል። ካለፈው ማክሰኞ እስከዛሬ ጋምቤላ ውስጥ ምርመራ ሲደረግባቸው የነበሩት የሀያ አውሮፕላኖች አብራሪዎች መሆናቸውን የኢትዮጵያ ሲቪል አቪየሽን ባለስልጣን ጠቁሟል። ከአሜሪካ ከብሪታንያና ከሌሎችም ሀገራት የመጡ መሆናቸውም ተጠቅሷል። አብራሪዎቹ በሀያኛው መቶ ክፍለ ዘመን መጀመሪያ የተሰሩ አውሮፕላኖችን ይዘው አስር ሀገራትን በ35 ቀናት ውስጥ የማቋረጥ የአየር ላይ ትዕይንት ላይ ነበሩ። ጋምቤላ የደረሱትም የዚሁ ትዕይንት አካል በሆነ በረራ ነው። የኢትዮጵያ ባለስልጣናት ደግሞ አብራሪዎቹ ወደ ግዛታችን የገቡት ያለ ፈቃድና ዓለም አቀፍ የሲቪል አቪዬሽን ህግጋትን በመጣስ ነው ባይ ናቸው። ይህም ሆኖ አብራሪዎቹ ዛሬ በመንግስት ውሳኔ መለቀቃቸውንና ጉዞቸውን መቀጠላቸውን የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር ጄኔራል ኮሎኔል ወሰኔለ ሁነኛው ተናግረዋል። አብራሪዎቹ ጋምቤል ላይ የደረሱት ግን ያንን ማድረግ እንደማይችሉ ከተነገራቸው በኋላ ነው ብለዋል። ኮሎኔል ወሰኔለህ ለአሜሪካ ድምፅ ሲያብራሩ ዓለም አቀፍ ሲቪል አቬሽን ሕግጋትም መሰረት ማንኛውም አይሮፕላን የአንድን ሀገር የአየር ክልል አቋርጦ ሲገባ ፈቃድ ሳይዝ ሊያቋርጥ አይችልም። እንግዲህ ይህ ግሩፕ ያው ይህን የሚያስተባብረው አካል መሰለኝ ጥያቄ አቅርቦ ነበር ግልጽ አድርገው ዓላማው ወደየት ነው የምትሄዱት? ሁለተኛ፣ እኛ ሀገር ከውጭ የሚመጡ እንደዚህ አይነት አውሮፕላኖች ዓለም አቀፍ ኤርፖርት ላይ ማረፍ የሚገባቸው እና አዲስ አበባ ኤርፖርት ብቻ ማረፍ እንደሚችሉ ቀጥታ ከአዲስ አበባ ወደ ጋምቤላ መሄድ እንደሚችሉ እና በዚህ መሰረት ጥያቄውን አስተካክለው እንዲያቀርቡ ነበረ ሊያቀርቡ እነሱ በቀጥታ ጋምቤላ ለማረፍ ነው ጥያቄ ያቀረቡ። አዎ። እና ይሄ የማይቻል መሆኑም በተደጋጋሚ ነግረናቸዋል። አንዴ ሁለቴ አይደለም ብዙ ጊዜ ተደጋጋሚ ነግረናቸዋል። እኛ እንደሁም ጥያቄውን አስተካክለው ያቀርባሉ ስንል እነሱ ኤርስፔሱን አቋርጠው ሲገቡ ያዋየ ናቸው። ያው በጥሩ ሁኔታ ያው የሲቪል አይሮፕላን መሆናቸውም ስለታወቀ ምንም ብዙም ያና ለአለም አቀፍ ህጉም መጣ እስካልሆነ በስተቀር የሚያደርሱ ጉዳት ስለሌለ እንዲያርፉ ጋምቤላ አድርገናል። እዚያም ለምን ህጉን ጥሰው እንደመጡ ምርመራ የሚመለከተው አካል አድርጓል። በመጨረሻም በመንግስት ውሳኔ ዛሬ ሄደዋል ወደሚሄዱበት ተሸኝተዋል። ለምርመራ የሚያስፈልገውን ጊዜ ያህል እዚህ ቆይተዋል። ከማክሰኞ ጀምሮ እስከዛሬ ድረስ ያው መንግስት ፋይናሊ ወስኖ እንዲሄዱ ተወስኖ ሄደዋል። እዚህ ውሳኔ ላይ እንደተደረሰ በእርግጥ እኔ ውሳኔው አካል ሆኜ አልሰራሁም። ሌላው አካል ነው የወሰነው። በምን መልኩ እንደወሰኑ እርግጠኛ ሆኜ መናገር አልችልም። ነገር ግን እስከሚገባኝ የራሴ ግምት መወስደው ያው የተለየ ጉዳት አላደረሱም የሚል እምነት ያለ ይመስለኛል። ከዛም በተረፈ ዓለም አቀፍ ሕግ መጣሳቸው ምንም ግልጽ ነው፣ ለማንም ለአቪዬሽን ለሚሰራ ሰው ለሚሰራ አካል ግልጽ ነው። ነገር ግን ለምን እንዴት መንግስት እንደወሰነ እንግዲህ ያለውን ሁኔታ በደንብ መርምሮ ይመስለኛል የሚመለከተው አካል ወስኗል። እስኪ ዘርዘር አድርገው ከስንት ሀገራት የተውጣጡ ስንት አብራሪዎች ነበሩ? ጋምቤላ ላይ ያረፉት እዚህ የቆዩት፣ የእኛውን ሪፖርት ገና አልደረሰኝም። ስንት ናቸው? ሪፖርቱ የምርመራው ሪፖርት እኛ ጋር አልመጣ ገና፣ ተጠናክሮ የሚቀርብ ነው። ሀ አይሮፕላን መሆናቸውን ብቻ ነው በእርግጠኝነት የማውቀው። ከዚህ ደ የኛ አባል አለ፣ እንግዲህ ሪፖርቱን ሲያቀርብ ነው። ያው ዛሬ እንዳየኸው የኛ ስቴክሆልደር ሱሰራይ ነው። ዛሬ ዋል ነው ምርመራው ተጠናቀቀው፣ ማታ ነው ወደ ቢሮ የገባሁትም፣ አሁን ነው። አሁን ስገባ ነው አንተም የመጣው በኢትዮጵያ ውስጥ አሁን ተግባራዊ እየተደረገ ያለው የአስቸኳይ ጊዜ አዋጅ የወሰናቸው ቦታዎች አሉ። ከጸጥታ አንጻር የተከለሉ ቦታዎች አሉ። ከዚህ ኪሎ ሜትር ርቀት ውጭ፣ ከዚህ ሰዓት በኋላ መንቀሳቀስ አይቻልም የሚሉ ከዚህም አንጻር ታይተዋል። አሁን የነዚህ አውሮፕላኖች ወደ ኢትዮጵያ ግዛት መግባት እንግዲህ በድንበር በኩል ነው ገቡ ያሉኝ። ጋምቤላ ነው ያረፉትም እና ከሱ ጋር እንዴት ነው የሚገናኘው? ይሄ በምንም መልኩ ከሱ ጋር የሚገናኝ ነገር የለም። ይሄ በማንኛውም ወቅት በየትኛውም ጊዜ ዓለም አቀፍ ሲቪል አቪዬሽን የወጣው ኮንቬንሽን ወይም የተስማማንበት ኮንቬንሽን አገሮች የተስማሙበት ኮንቬንሽን አስፈቅዶ መግባት እንዳለበት ይታወቃል። ካላስፈቀደ ጥሷል ህግ ማለት ነው። ስለዚህ ከዚህ ከአስቸኳይ አዋጁ ምንም የሚገናኝ ነገር የለው። ይሄ ቢኖርም ባይኖርም ይሄን ሆኑ ነገር ነው የምናደርገው እና ምንም ግንኙነት የለውም። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የአብራሪዎቹን መለቀቅና ጉዞ መቀጠል አረጋግጧል። ጉዟቸውን መቀጠላቸውን ተረድተናል ነው ያለው ኤምባሲው፣ ለአሜሪካ ድምፅ በላከው አጠር ያለ መግለጫ። ለአሜሪካ ድምፅ ሬዲዮ፣ እስክንድር ፍሬው ከአዲስ አበባ።